በሱዳን ካሉ አራት ታጣቂ ቡድኖች አንደኛው የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን ሕፃናትን ለውጊያ መመልመልና መጠቀምን ለማቆም እንዲሁም ለመከላከል ተስማምተዋል። ሊሳ ሽራይን ከጄኔቫ ዘገባ ልካለች። ሶሎሞን ክፍል ያቀርበዋል። ኤስፒኤልኤም ኖርዝ ወይም የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን የተባለው ታጣቂ ቡድን ስምምነቱን ተግባራዊ ለማድረግ ፊርማውን ትላንት ያኖረው ጄኔቭ ውስጥ ነው። በአሁኑ ወቅት በተባበሩት መንግስታት ድርጅት ዋና ጸሐፊ የወጣ ሪፖርት ሀገሪቱ ውስጥ ሀምሳ ዘጠኝ የታጠቁ ቡድኖችና የመንግሥቱ ኃይሎች ሕፃናት ልጆችን ለጦርነት በመመልመልና በመጠቀም ከፍተኛ ጥሰት ይፈጽማሉ ሲል ዘርዝሯል። እነዚህ ጥሰቶችም ግድያዎችና የአካል ጉዳት ማድረስን፣ በትምህርት ቤቶችና ሆስፒታሎች ላይ ጥቃት ማካሄድን አስገዳጅ ወሲብ መፈጸምን፣ ሕፃናትን ለውጊያ መመልመልንና ጠለፋን ይጨምራሉ ይላል ሪፖርቱ። የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን ይህን የተግባር ዕቅድ ስምምነት በመፈረም ስሙን ከዓለሙ ድርጅት ዝርዝር ውስጥ ለማስወጣት ተስፋ ያደርጋል። በተባበሩት መንግሥታት የሕፃናትና ወታደራዊ ግጭቶች ጉዳይ የዋና ጸሐፊው ልዩ ተጠሪ ሌላ ዜሩጊ ታጣቂ ቡድኖች የዓለሙ ድርጅት ባወጣው ስም ዝርዝር ውስጥ መግባቱን አጥብቀው ይፈሩታል ይላሉ። የግጭቱ አካል የሆነ አንድ ታጣቂ ቡድን ከተስማማ እና ጥሰቶችን ለማቆም ዝግጁ ከሆነ እኔም የማበረታታቸው ያንኑ እንዲያደርጉ ነው። ከመስማማታቸው በፊት ለፈጸሟቸው ጥሰቶች ከመወንጀል ይልቅ ያን ወደኋላ ትቶ ወደፊት መራመዱ ነው የሚጠቅመውበት ሰቶቹ የሚቀጥሉ ከሆነ ግን፣ ያኔ ስማቸው በጥቁር መዝገብ ውስጥ እንዲገባና እንዲወገዙ ይደረጋል። ይህ የተግባር ስምምነት ዩኒሴፍ ማለትም የተባበሩት መንግሥታት የሕፃናት መርጃ ድርጅትና ሸሪኮቹ ኤስፒኤልኤም ኖርዝ ወደሚገኝባቸው የኑባ ተራሮችና የብሉ ናይል ክፍለ ግዛት መግባት እንደ ተፈቀደላቸው ወዲያውኑ ይጀምራል ተብሏል። የተባበሩት መንግሥታት የረድኤት ድርጅት እስካሁን ባለው ጊዜ ግን ላለፉት አምስት ዓመታት ያህል መሆኑ ነው ወደ እነዚያ አካባቢዎች እንዲገቡ አይፈቀድላቸውም ነበር። ለዚያ ምክንያቱ የሱዳን መንግሥት ነው ሲል ይከሳል ኤስፒኤልኤም ኖርስ። በተባበሩት ድርጅት የሕፃናትና ወታደራዊ ግጭቶች ጉዳይ የዋና ጸሐፊው ልዩ ተጠሪ ሌላ ዜሩጊ እንደሚሉት ከሆነ የዓለሙ ድርጅት አንዴ ወደ እነዚያ አካባቢዎች መግባት ከጀመረ ሠራተኞቹ በታጣቂ ቡድኖች ውስጥ ምን ያህሉ ሕፃናት መሆናቸውን ለማጣራት ይችላሉ። የሱዳን ሕዝብ ነፃ አውጪ እንቅስቃሴ ሰሜን ሊቀመንበር ማሊክ አጋር ለአሜሪካ ድምፅ ሲናገሩ እንደ አውሮፓውያን ዘመን አቈጣጠር በ2012 ዓመተ ምሕረት የተባበሩት መንግሥታት ድርጅት ያወጣው ሪፖርት ዐሥራ አንድ ሕፃናት ብቻ ለውትድርና መመልመላቸውን አሳይቷል። በቅርቡ የወጣ አዲስ ሪፖርት ግን ቁጥሩን ወደ አራት ያወርደዋል ብለዋል። ችግሩ በቁጥሩ መብዛትና ማነስ ላይ አይደለም ያለው። አንድም ይሁን አስር ያ አይደለም ችግሩ። ዋናው ችግር ሁለትም ይሁን ሶስት ሕፃናት ከአቅማቸው በላይ ለሆነና መሰለፍ ሳይኖርባቸው ለእነሱ ህይወትና ለወላጆቻቸው አስቸጋሪ የሆነ ሕይወት ውስጥ እንዲገቡ ማድረጉ ነው። እናም እኔ እንደሚመስለኝ ችግሩ የቁጥር ሳይሆን የመሰረታዊ ደንብ ጥሰት ነው። ከዚህ በኋላ የሕፃናቱን ከውትድርና ተግባር አውጥቶ ወደ ህብረተሰቡ የሚቀላቀልበትን ሂደት የሚያስፈጽመው ዩኒሴፍ ይሆናል። ዩኒሴፍ አስቀድሞ የህፃናት ወላጆች ያሉባቸውን ስፍራዎች ያፈላልጋል። ከተመለሱ በኋላም የትምህርት ዕድልና የአእምሮ መረጋጋት ሊያገኙ የሚችሉበትን መንገድ ያመቻቻል ተብሏል።